በአፋር ክልል ሰሞኑን በጣለው ዝናብ ጥሩ ተስፋ እንዳገኙበት የዱብቲ ነዋሪዎች ለዘጋቢያችን ግርማይ ገብሩ ገልጠዋል። ሆኖም ዝናቡ ቀጥሎ ሳር በደንብ እስኪያቆጠቁጥና እንስሳቱም መኖ እስከሚያገኙ የመንግሥትም ሆነ የለጋሽ ድርጅቶችን እርዳታ እንደሚሹ ገልጸውለታል። ዘገባው ነው። አቶ ያሲን ሞያሌ የዱብቲ ነዋሪ ናቸው። ሰሞኑን በአካባቢው የጣለው ዝናብ ጥሩ ተስፋ እንዳገኙበት ይናገራሉ። ይህም ሆኖ ዝናቡ ኃይለኛ በመሆኑ ምክንያት በድርቁ ተዳክመው የነበሩት እንስሳትን እየጎዳቸው መሆኑን ደግሞ ይገልጻሉ። በዚህ ሳምንት በጣም ኃይለኛ ዝናብ ነው። በጣም ኃይለኛ ከሚባለው ዝናብ ነው። በዚሁ ክረምት ግን ዝናብ በቂ ዝናብ አግኝታቸዋል። ዛሬው በቂ ዝናብ አለ፣ የዘነበ ይገኛል፣ አሁንም ማለት ነው። ስለዚህ ከዝናብ ብዛት ምክንያት አሁን ማለት ነው የሞቱ እንስሳቶች አለ ዝናብ ኃይለኛ በመሆኑ ተጎድቶ የነበሩ ከሞት የተረፉ አቅም የሌለው ማለት ነው እንስሳዎቹ የተዳከሙት የተዳከሙትን በኃይለኛ ዝናብ ምክንያት ትንሽ የተጎዳ አለ ናቸው። ስንት ይሆናሉ? በእኛ አካባቢ ወደ ታች ታንጋይ ኮማ የሚባል እና ማገንታ አካባቢ ላይ የሞቱት አለ አንድ አርባ የሆኑት ምናምኖች እዛ አካባቢ ሞተዋል፣ ፍየሎቹ ማለት ነው። በሰው ሕይወት ላይ የደረሰ ጉዳት አለ? በእኛ አካባቢ በሰው ሕይወት ላይ የደረሰ ጉዳት የለም። ሰላም ነው። የሰው ጉዳት ሰላም ነው። እንስሳ አይወራም። በእኛ እንስሳት ያው ሚበላ ስለሌለ ሚበላ የሌለ እንስሳት የሚወራ ነገር የላት። ዱብቲ ወረዳ ነው? ይሄ ዱብቲ ወረዳ ነው። ቀበሌው ምን ይባላል? ቀበሌ ይሄ ዜሮ አንድ ቀበሌ። ኑሮ እንዴት ነው? ስራ እንዴት ነው እዚህ እዚህ ከተማ ውስጥ? እዚህ አካባቢ የመንግስት ሰራተኞች አለ፣ ከመንግስት ሰራተኞች ውጭ ደግሞ የሱካር ሰራተኞች አለ። አሁን ሱካር ሱካር ከመታ በኋላ ማለት ነው። በፊት ደርግ ከነበረው ስራ ሰራተኞችም ሆነ ያሁኑ በሙሉ ማለት ነው የዚህ ሱካር ሰራተኛ ነው አሁን ሰዓት ማለት ነው። ሱካር ፋብሪካ የታካቢ ነው ሱካር ፋብሪካ ያይታ በታችን ያለው ሱካር ጉዳም ባላካ እኪኒ እና እሱ ጥሩ የስራ እድል ፈጥሯል ነው የሚሉት። በጣም በጣም በጣም ሀይለኛ ትራይ እድል አለ አሁን ሰዓት ማለት ነው። አሁን ህዝቡ ትንሽ ሰሞኑን በደረሰው አንዳንድ የድርቅ ምልክቶች እዚሁ አካባቢ ተሰጠ የእህል እርዳታ አለ። እዚሁ ዱብቲ ውስጥ የሚሰጥ የእህል እርዳታ አለ፣ በመንግስት አለ ይሄ በኮሎ ከላይ ከመሀል ሀገር አካባቢ እየገዙ ማለት ነው መንግስት ማለት ነው። ከላይ ምጡ ይሁን ከአካባቢ ይግዙ ይሁን ከውጭ እምቱ ይሁን እርዳታ እየከፈሉ ነው ያለው ለህብረተሰቡ ማለት ነው። መቼ ነው የተሰጠው እርዳታው? እዚህ ዋር አሁን አሁን አሁን አሁን እየሰጡ ነው ያለው አሁን ሰዓት። ለአንድ ሰው ስንት ነው የሚሰጠው? ለአንድ ሰው እንደ በፊት ነው። አስራ አምስት ኪሎ አካባቢ ይሰጣሉ። ለአንድ ሰው 15 ኪሎ በቆሎ ይሰጣል። ለወር ነው ለወር ለ15 ቀን ይሁን እንደዛ ካሚ የሚሰጡት ማለት ነው። ያው አነስተኛ ነው። ዝናብ ምክንያት የተጎዱ እንስሳቶችም አለ በፊት ዝናብ የሌለበት ጊዜ ሰውቶቻችንን መብላ የሚበላበት በማታት ምክንያት የሞቱ አለ። አሁን ደግሞ ዝናብ ከመጣ በኋላ ደግሞ ዝናብ ኃይለኛ በመሆኑ ዝናብ ኃይለኛ ለዚህ አደጋ በስተቀር አሁን የተሳለ ሁኔታ አለ ከዝናብ በኩል ማለት ነው። ከድርቅ በኩል ግን ደሞ አሁን አሁን መካቆም ያስፈልጋል። ዝናብ ተረጋግቶ እንስሳ አሁን ሳር የሚበክለው ከአስራ ሀያ ቀን በኋላ ነው። ሳሩ አካባቢ ላይ የሚበክለው ማለት ነው። በተጨማሪ ዝናብ ከመታ በኋላ ከሀያ ቀን በኋላ እንስሳውን ደህና ትረጋጋለህ ብለን ነው የምንጠብቀው። ሳሩ ያኔ ይደርሳል ይደርሳል መሬቱ ዳርኮ ስለነበረ ነው ቶሎ ውሃ ስለማሰው የዘነበው ዝናብ ወደ ውስጥ ስለምታስገባ ዳርኮ የነበረ መሬት በመሆኑ ቶሎ አይበቅልም። ይበቅላል ብለን ነው የምንጠብቀው። ግን ያም ሆነ ያም ሆነ እህሉ ያስፈልጋል። ይሄ ሶስት ወር ውስጥ ማለት ነው። እርዳታው እርዳታው ያስፈልጋል። ለእንስሳ አሁን ከሁለት ወር አንድ ወር በኋላ ነው ሰውነቱ መመለስ የሚችለው። ስለዚህ ያኔ ያንን እንስሳ እየሸጣችሁ ነው የምትጠቀሙት ማለት ነው። ካሁን አሁን መስታቱን አይቀሬ ነው። እየሰጣ ነው ተስቶ ነው የሚበሉት ማለት ነው። ስለዚህ አሁንም መንግስትም ሆነ የርዳት ድርጅቶችም ሆነ አሁን አሁን ሶስት ወር ውስጥ ተረባርቦ ይሄንን ችግር አንድ ሰው አንድ ከረጢት እንዲዳርስ ቢደረጉ ይሄ ሶስት ወር በኋላ ችግሮችን እየተቃለለ ይሄዳል ብለን ነው የምናስበው። በጣም ነው የማመሰግነው። አመሰግናለሁ እኔም እዚህ ድረስ መጣችሁ፣ ህብረተሰቡ ጋራ እንዲህ አይነት ጥያቄዎች የረሃብ ጉዳይ ለመታየክ በደረሳቸው በጣም በጣም ነው የምናመሰግነው እና በቀጣይም ሆነ በሌላ አካባቢም ሆነ ይድርኩ ሁኔታ እየታያካችሁ ቢትሄዱ ይበላከት ይረዳላችሁ ለማለት በሌላ በኩል ከአሳይታ ወደ ደጋ አካባቢ ከብቶቻቸው ይዘው ውሃና ሳር ፍለጋ ይጓዙ የነበሩትን አርብቶ አደሮችንም አነጋግሬ ያለሁኝ። ስም ማን ልበል? አሊ ሐመድ ሁሴን፣ ከብቶች ይዛችሁ እየሄዳችሁ ነው ያላችሁት? ወዴት ነው የምትሄዱት? ዱ ዱ ጠቃለ ሳር ያለው ቦታ ነው። ወደ ሳር? አዎ፣ ሳር ላይ መጣችሁ። አስይታ ወረዳ አስይታ? አዎ፣ ወረዳ። አሁን ወደ አካባቢ ነው? አዎ፣ አሁን ወደ ደጋ ነው። ሳር ነው የሚሄደው። የአፈር ሀብት ነው፣ የአፈር ባንክ ነው። ይሄ ከብት ባንክ ነው። አሁን እንዴት ነው ውሃና ሳር አጥታችኋል? አላቸው። አግኝታችኋል ወይስ ምንድነው? እና ዝናብ አሁን የመጣ ነው እና ዝናብ አሁን ነው የጀመረው። ገና አሁን ነው ዝናብ የጀመረው። እዛ በኋላ ጀምስ እዚህ ከብቶቹ የውሃና የሳር ችግር ያለባቸው አይመስሉም። አሁንማ እንትናንትና ቀን ነው ይበላው። ከዛ በኋላ ምግብ አልበላን፣ ከብት ሳር አላገኘም። አሁን ሳር ወደ አለበት ቦታ ይሄዳል። ታላላችሁ አሁን ከዛ ነው። ከዚህ ስንት ኪሎ ሜትር ይሆናል? ሩቅ ነው። ሩቅ ነው። ሩቅ ነው። እስኪ በሰዓት ንገረኝ። ትናንትና ከሰዓት ነው ጀምሮ። ትናንት ከሰዓት ነው የደረሳችሁት? አዎ። ዛሬ ቀን ሰባት ሰዓት ተምረህ ነው የገባው። ማታ ቦራ ነው ማታ። ይህት ነው ያደራችሁት? ምን እዛ መንገር ነው ቦራ? አዎ። ምን ይባላል? ኩሩብ ባህሪ ኩሩብ ቦራ እያና ኩሩብ ቦራ ሰሞኑን ዝናብ መዝነቡ ለእናንተ በጣም ጥሩ ነው። አዎ ደስ ያለው ደስ ብሏቸዋል። አዎ ዝናብ ካለ ደስ፣ ዝናብ ከሌለ ችግር ነው። እኛ ዝናብ ነው የሚፈልገው። ይሄ ምንድነው? ወተት ነው ያስክበት። ለማለብ ስትፈልግ ነው መሰጣቸው። ይሄን ነገር ይሄ ነው የሰጠው። ስለዚህ ወተት መያዣ ነው ማለት ነው። በጣም ጥሩ ነው። ከዛ አሁን ወደ ሰመራ ከሰመራ ታልፋላችሁ። እንግዲህ እናንተ ያገኘናችሁ ከአሳይታ ወረዳ ወደ ሰመራ የሚወስድ መንገድ ነው። መንገድ ላይ ነው የተገናኘነው። ይህን መንገድ ወደ ጅቡቲም ይወስዳል። አዎ እዛ ላይ ይገነጠላል። ስፋልት ሁለተኛ ስፋልት አለ ወደ ወደ ጅቡቲ። እነኚህ ያገኘኋቸው ከአሳይታ ወረዳ ወደ ደጋው አካባቢ ውሃና ሳር ፍለጋ ከብቶችን ይዘው ሲጓዙ የነበሩት እረኞችን ነበር ያነጋገርኩት። አሊ እንግዲህ መልካም መንገድ መልካም መንገድ፣ ሰላም ዋሉ። እሺ። በያዝነው ክረምት ባጋጠመው የዝናብ እጥረት ምክንያት ረሃብ ይከሰታል የሚል ስጋት እንደሌለው የኢትዮጵያው የግብርና ሚኒስቴር አስታወቀ። እርዳታ የሚሰጣቸውም ሆነ ለረሃብ የተጋለጡ ወገኖች የሉም ሲሉ የህዝብ ግንኙነት ኃላፊው አቶ አለማየሁ ብርሃኑ ለቪኦኤ ገልጸዋል። እስክንድር ፍሬው ያነጋገራቸው አቶ አለማየሁ በመግቢያችን የተገለጸውን ሁኔታ በማብራራት ይጀምራሉ። እንግዲህ የዚህ የዝናብ እጥረት ክስተት በየሰባት ዓመቱ ቢያንስ እየተፈራረቀ የሚከሰት መሆኑ ይታወቃል። እንደምታወቀው በንጉሱ ዘመንም ቢሆን ድርቅ ይከሰት ነበረ። መከሰት ብቻ ሳይሆን እንዳውኑ ለእንስሳት ብቻ መረባረብ ብቻም ሳይሆን የሰው ሕይወት እንደ ቅጠል የሚረክፍበት ጊዜ ነበረ። በደርግ ጊዜም በተመሳሳይ የሰው ሕይወት ነበር እንደ ቅጠል ስረክፍ የነበረው አሁን ይሄ ስጋት አይደለም። እኛ እየሰራን ነው ያለ ነው። በግብርና መር ኢኮኖሚ እድገት አቅጣጫ እየተከተልን ባለንበት ጊዜ ውስጥ ረሃብ የሚባል ስጋት የለም፣ እንደ ሀገር፣ እንደ ኢትዮጵያ ማለት ነው ነገር ግን የዚህ የመኖ እጥረት በተለይ ከአርብቶ አደሮች ጋር ተያይዞ ከህይወታቸው ጋር ተያይዞ ስላለ ከሰው ባልተናነሰ ሁኔታ ትኩረት ሊሰጥ ይገባል በሚል ነው መንግስት ትኩረት ሰጥቶ እየሰራበት ነው ያለ። ስለዚህ እድገቱ ሳይስተጓጎል የግብርና ልማት እድገታችን ደ ያለ ከመሆኑ ጋር ተያይዞ እድገቱ እንዳይስተጓጎል የእንስሳት ሀብት ልማታችን እንዳይወድቅ የተፈጥሮ ሀብት ጥበቃ ስራችን፣ የአደጋ መከላከልና ዝግጁነት እንዲሁም ደግሞ በሰብል ልማት በሁሉም ሁሉ አቅ በሆነ አቅጣጫ እድገቱ እንዳይስተጓገል ከሚል ርብርብ የተነሳ ነው እንጂ ስጋቱ ወይም አደጋው የሰው ህይወት ላይ አደጋ አድርሷል በሚል አይደለም። ርብርብ እየተደረገ ያለው ማለት ነው። እስካሁን በአብራሩ መሰረት ጉዳት እየደረሰ ያለው ወይም ጉዳት ይደርሳል ተብሎ የሚጠበቀው በእንስሳት ላይ ብቻ ነው እንጂ ለረሃብ እየተጋለጠ ሰው የለም። በዚህ የዝናብ እጥረት ምክንያትም ረሃብ ጥያቄ ውስጥ የሚገባ ጉዳይ አይደለም እያሉ ነው። በትክክል ይህንን በየቦታው የዝናብ እጥረቱ ያለባቸውን አካባቢዎች እንኳ በአካል ደርሶ ማየትና ማረጋገጥ የሚቻል ጉዳይ ነው። የዝናብ እጥረት በኢትዮጵያ ብቻ የተከሰተ አይደለም፣ ዓለም አቀፋዊ ጉዳይ ነው። ነገር ግን ይህን የተከሰተውን የዝናብ እጥረት በዘላቅነት እንዴት ነው አርሶ አደሩንም ሆነ አርብቶ አደሩን ከዝናብ ጥገኝነት አላቀን በተለይም በመስኖ ልማት አቅጣጫ ህዝቡን በማስተማራት ህብረተሰባችንን ከዝናብ ጥገኝነት አላቆ በዘላቅነት እድገቱን ማስቀጠል የሚቻልበት አቅጣጫ ነው። በሁለተኛው ጂቲፒ እንደ ዋና አቅጣጫ ተቀምጦ እየተሰራበት ያለና በሁለተኛው የእድገትና የትራንስፎርሜሽን እቅድ በሁለተኛው የእድገትና ትራንስፎርሜሽን እቅድ ውስጥ የዚህ የዝናብ ጥገኝነትን በዚህ በአደጋ መከላከልም የዚህ የአደጋ መከላከል ክስተት ስጋት ስራ አመራርን በአዲሱ ፖሊሲ መሰረት ዝግጁነትን ችግሮች ሊከሰቱ ይችላሉ። ሰው ሰራሽ ይሁን ተፈጥሮ ይሁን የሚከሰተውን የመቋቋም አቅም ላይ ደርሳለች ሀገራችን ማለት ነው። ስለዚህ ከጠባቅነት ከተረጅነት ተላቃ እራሷን ህዝቧን መመገብ የምትችልበት ደረጃ ላይ ደርሶ አርሶ አደሩም ከራሱ ለፍጆታ ከሚያመርተው ውጭ አልፎ ለገበያ የሚያመርትበትን አቅጣጫ እየተከተል እየተሰራ ስለሆነ አሁን በወቅቱ የተከሰተው ነገር ሊያሸብርና ሌላ መልክ ሊያስይዝ የማይገባ ጉዳይ መሆኑን ልገልጽ እፈልጋለሁ። እንስሳት ጉዳት እንዳይደርስባቸው መኖ የማቅረብ ስራ እየሰራን ነው ብሎኛል። ቅድም በዝናቡ እጥረት ምክንያት ሰዎችስ የምግብ እጥረት እንዳያጋጥማቸው በዚሁ የዝናብ እጥረት ምክንያት ለሰዎች የሚደርስ ወይ የሚሰጥ እርዳታ አለ ወይ? ይሄን የመጨረሻ ጥያቄ አደርገዋለሁ። እንግዲህ በዘላቅነት እየሰራን ያለ ነው ከተረጂነት ህብረተሰባችን ማላቀቅ ነው ዋናው ግባችን፣ ህዝቡን ከተረጂነት ማላቀቅ ነው። እስከዚያ ድረስ ግን መደረግ ያለበት በመደበኛነት የሚሰራ ስራ አለ። የአደጋ መከላከልና ዝግጁነት ዋናው ስራው ቅድም እንዳነሳሁልህ የአደጋ ክስተት ስጋት ስራ አመራር ላይ ቀድሞ ነው የሚሰራው። አሁን ድሮም ምላሽ መስጠት ላይ ነው የምንሰራው ምላሽ መስጠት ማለት ከደረሰ በኋላ ህይወት በማዳን ዙሪያ ነው የሚሰራ። አሁን ግን ምላሽ በመስጠት ብቻ ሳይሆን በዝግጁነት ድሮ ገጠር ብቻ ነው የምንሰራው፣ አሁን ከተማም ጭምር ላይ ነው የሚሰራው እና በተደራጀ አኳኋን በአንድ ተቋም ብቻ የሚሰራ ስራል ስላልሆነ አሁን ደግሞ ሁሉንም ሴክተሮች ባካተተ መልክ በተለይ በዚህ ዙሪያ ላይ ድርሻ ይኖራቸዋል የተባሉት ሴክተሮችንም በማካተት በዚህ በአደጋ ክስተት ስጋት ዙሪያ ላይ በተቀናጀ ሁኔታ ሰፊ ርብርብ እየተካሄደ ከመሆኑ ጋር ተያይዞ ምግብ እጥረት ሊከሰታል ብለን አንጠብቅም። እንዳይከሰት መደረግ ስለሚገባቸው ስራዎች ዙሪያ ሰፊ ጥናት እየተደረገ እና ስራዎች እየተሰሩ ናቸው። በሰው ህይወት ላይ ጉዳት አይደርስም። ስለዚህ ለሰዎች እርዳታ እያቀረባቸው አይደለም በመደበኛነት እርዳታ አንለውም። እኛሱም አሁን ከዚህ ከዝናቡ እጥረት ጋር ካሁኑ ከወቅታዊ የዝናብ እጥረት ጋር ተያዘ ማለት አሁን እያደረግነው ያለ ነው። ሰዎች ቁጭ ብሎ እንዲረዱ ሳይሆን ልማቱን እንዲያካሂዱ ነው እየተደረገ ያለ። ስለዚህ አሁን እርዳታ መስጠት አለመስጠት ሳይሆን እርዳታ የሚቀበሉት አመለካከቱ እንዴት ነው፣ ከችግር የሚወጡበት እየሰሩ የዚህ የሴፍት ኔት ፕሮግራማችን አርሶ አደሩም ሆነ አርብቶ አደሮች ከስራ ጋር አያይዞ ድጋፍ በሚደረግላቸው ሁኔታ ነው እንጂ አሁን የተረጂነት የጠባቅነት መንፈስና አሰራር ኮምፕሊት፣ እሱን ለማስቀረት ሰፊ ጥረት እየተደረገ ነው ያለ። እንደ ሀገርም እንደ መንግስት የተጣለ ግብ ይሄ ከመሆኑ ጋር ተያይዞ የጠባቅነት ስራ እንዲቀር ነው ትልቁ ነገር። እንግዲህ አጠቃላይ ግባችሁን ነው የገለጹልኝ፣ አቶ አለማየሁ። ሴፍቲኔትም ከዚህ ቀደም ጀምሮ የነበረ ፕሮግራም እንደሆነ አውቃለሁ። ይህኔ ጥያቄ አሁን በተፈጠረው የዝናብ እጥረት ምክንያት የእንስሳት መኖ እንዳይጓደል እያቀረብን ነው ስላሉኝ፣ ሰዎች ከዚህ ዝናብ እጥረት ጋር ከዚህ ከወቅታዊ አሁን ከዚህ ክረምት ጋር ተያይዞ የምግብ እጥረት እንዳያጋጥማቸው እየተደረገ ያለ ነገር አለው? የምግብ አቅርቦት ለምሳሌ እያደረጋችሁ ነው ወይ ማለት ነበር። የምግብ እጥረት ይከሰታል ብለን አናስቀምጥም። የምግብ እጥረት ከተከሰተ የማናቅርብበት ምክንያት የለም። በዋናነት ክልሎች ያለበትን ሁኔታ ያውቃሉ። እስካሁን ግን ሰዎች ተርበዋል፣ የምግብ እጥረት አጋጥሟል የሚል መረጃ ከየትኛውም ክልል አላገኘንም። ሊኖርም አይችልም ብለን ነው የምንጠብቀው። በመደበኛነት ግን የምንሰራቸው ስራዎች እንዳሉ ይቀጥላሉ፣ በመደበኛነት ይቀጥላሉ። አሁን ስጋት ውስጥ አሉ ብለን እየተረባረብ ነው ያለ ነው የምን ነው እጥረት፣ በተለይ ቆላማ አካባቢ አርብቶ አደር አካባቢ የዝናብ እጥረቱ አሁንም እየተሻሻለ ነው ያለው ለነገሩ የመኖ እጥረት ያጋጥሟቸዋል ከሚል አንጻር ነው እየሰራ ያለነው። የምግብ እጥረት የለንም። የምግብ መጠባበቂያ ክምችት በበቂ ያለን እንደ ሀገር። ስለዚህ የዚህ ስጋት የለንም። አንድም ቦታ የምግብ እርዳታ አይቀርብም አሁን በእርግጠኝነት ማለት ነው። ምክንያቱም የምግብ እጥረት ያጋጠማቸው ክልሎች የሉም። የእንስሳት መኖ ውሃ ውሃ የማቅረብ መኖ በማቅረብ ግን በከፍተኛ ደረጃ ስራ እየሰራ ነው ያለ ነው፣ አቶ አለማየሁ ብርሃኑ በኤፍድሪ የግብርና እና ገጠር ልማት ሚኒስቴር የህዝብ ግንኙነት ቢሮ ኃላፊ። በጣም ነው የማመሰግነው ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች ስም። እኔም አመሰግናለሁ።